አሉላ ኢትዮጵያ ትቅደም ሲባል ያኔ ተወልደካል ርኮ በጣም ተሰራጨ። እናንተም በፕሮግራም ግን መደገፋችን አይደለም መቀለዳችን ነው። ደካል ደህና ነክ ተወልደካል። እርግጥ እንዳንዳንዶቹ ስራ ላይ አልነበርኩ አሽሙሮ እንኳ ተቆየንና አሉላ ማለት ያኔ በዘመን ደህና ደህና። ዋናው ነጥቤ ግን ንጉሴ ዛሬ ኢትዮጵያ ትቅደም የሚለውን መፈክር ያስታወሱኝ ፕሬዚዳንት ዶናልድ ትራምፕ ናቸው። ብሎ ስለተንደረደረ ተንደረደረ ነው። ሰላም ንጉሴ፣ ደህና ነኝ። እናንተ እንዴት ናቸው? እንደው ለአዲሱ የአሜሪካ ፕሬዚደንት ትራምፕ ምስጋና ይግባቸው እና ኢትዮጵያ ትቅደምን ከአርባ ሶስት አመት በኋላ አስታወሱኝ። ዛሬ እኔ በዛ ዙሪያ ነው እንደው ላጠነጥን የፈለግኩት አዲሱና አሉላ የአሜሪካው ፕሬዝደንት ዶናልድ ትራምፕ ከአራት ወር በፊት ስልጣን ላይ ሲመጡ አሜሪካ ፈርስት አሜሪካ ትቅደም ብለው የዛሬ አርባ ሶስት ዓመቱን የደርግ አጠቃላይ ሁኔታ አስታወሱ። ያለምንም ደም እንከኗ ይው ደም ኢትዮጵያ ትቅደም አቆርቋዧ ይውደም የሚለውን መፈክር ጭምር እነዚህን ወርቅዬ አባባሎችና የአላማረውን መጨረሻቸውን አስታወሰኝ። የዛሬው ቀን ለመሆኑ ኢትዮጵያን ኢትዮጵያ ትቅደም ያለው ማን ነው? መቼ? የት? እኮ እንዴት? ኢትዮጵያ ድምፅ ሳዘጋጅ ኢትዮጵያ ትቅደም ብዬ መጀመሪያ ገጽ ላይ ያስቀመጥኩት ቃል አለ። ህሳን ቀጹ ላይ ደግሞ ህዝቡ እንዳያወቅ ደርግ ሲመጣ ይሄንን ተጠቅመውበት ኢትዮጵያ ትቅደምን አፈሃው ደርግ ሲመጣ ኢትዮጵያ ኢትዮጵያ ድምጽ ወደ አምስት ዓመት ሆኖ ከተዘጋጅ ግን መንግስቱ ያቺን ማሳሻ ለራሱ መጠቀሚያ አርጎ ኢትዮጵያ ትቅደም ብሎ ተጠቀመበት። ኢትዮጵያ ትቅደምን ያወጣሁት ይህ ነኝ። እንደ አጋጣሚ እና እጅግ የምኮራበትና፣ የምመካበት፣ የምዝናናበት ለአገሬ መልካም ነገር ሰርቻለሁ ብዬ የማስብበት አንዱ ቃል ነው። ኢትዮጵያ ትቅደም፣ ህዝቡ እንዲያውቅ በንጉሠ ነገሥቱ ዘመን ማለት ነው። በንጉሠ ነገሥቱ ህዝቡ እንደ ኢትዮጵያ ትቅደም ህዝቡ እንዲያውቅ ጃነ ጠርቶ አነጋግሮኛል። ለምንድን ነው ኢትዮጵያ ትቅደም ያልከው ብሎ፣ አስረዳኋቸው። እኛ እናልፋለን፣ ኢትዮጵያ ግን ትዘልቃለች። የኢትዮጵያ ህዝብም ይዘልቃል። ለኢትዮጵያ ህዝብ መልካም ነገር ሰርተን ማለፍ አለብን። እያንዳንዱ ኢትዮጵያዊ ለሀገሩ ለኢትዮጵያ መልካም ነገር ቢሰራ ኢትዮጵያ ቀደመች፣ ኖረች በለጸገች ማለት ነው ብዬ አስረዳኋቸው። እግዚአብሔር ባርክ፣ እኛም ይህን ቃል ደግፈናል ወደነዋል፣ በርታ፣ ከአንተ ጋር ነን ብለው ነው መድርቆ ሰደዱ። ከበደ አኒሳ የቀድሞቹ የዛሬቹ ኢትዮጵያና የኢትዮጵያ ድምፅ ጋዜጦች ዋና አዘጋጅ፣ ጨዋታን ጨዋታ ያነሳዋልና በጊዜው ለሁሉም መገናኛ ዘዴዎች አማተር ጋዜጠኛ የነበሩት የሰባ ስድስት አመቱ አቶ ወልደ መድን ታሪኩ አራዳው የጥንት የጠዋቱ የድሬዳዋው ዛሬ ከሁለት ዓመት ከስድስት ወር በፊት በልማት ስም እንዲፈርስ ተደርጎ ወደ ፖሊስ ጣቢያ የተቀየረው የሰንጋ ተራው ቱሪንግ ሆቴል ባለቤት ምንም ምትክ ቤት ሳይሰጣቸው ማለት ነው። ይህንን ታሪክ በሚገባ ያስታውሳሉ። ይህ ከአምሳ ዓመት በፊት ያለ ታሪክ ነው እኔ

በዛም ላይ ስፖርት ዜናም እንደዚህ አስተላልፍ ነበረ። ከክፍለ ሀገሩም አንዳንድ ዜናዎች አስተላልፍ ነበረ ድምጽ ጋዜጣ ላይ እሺ። ከዛም ዜና የሴቶች ህይወት ል እንደሚፈጠን ያዘጋጁት የሴቶች አምድ ነበረ የሴቶች ህይወት። እሺ፣ እሺ። እዛም ላይ ድሬዷ ለኮንጎ ለምን ለምን የሚልኩት ምግብና ምን ንስ ይልኩ ሁሉ ለኮንጎ ዘማቾች፣ እንደው ለሀገሪቱ ለታይዋኑ ሴቶች ሁሉ ኢንተርቪው እያደረግኩ ለሳቸው

እሺ። ማነው ያስረከበው? ለተፈራ ነው ያስረከበው። ተፈራ ካሳ። እሺ። እሺ። ከዛ በኋላ ጳውሎስ ወኝ ወደ አዲስ ዘመን ሲዛወር አቶ ከበደ አኒሳ የድምፅ ጋዜጣ ዋና አዘጋጅ ሆኑ። የአውሮፕ ምናምን ጎብኝተው ተመልሰው እዛ በሽወት ሲቀመጡ ፍትሬ ታፈሰ ነበሩ የድምፅ ጋዜጣ እሺ። ኔታድር ሄደው ስመጣ ከመጣ ምንስል አለቃይን ለማነጋገር አቶ ከበደ አኒሳ ስገባ ቢሯቸው ላይ ኢትዮጵያ ትቅደኝ ህዝቡ እንዲያውቀው የሚል የዋስትና ጠረጴዛ ላይ ቁጭ ያደረጉት እሳቸው ናቸው። ከዛ በኋላ እንደው ቀልጣፎቹ መንግስት ስ ኢትዮጵያ ትቅደም ያደሩን ደምን ያለምንም ደም እንከነው ደም በቀና መንፈስ ኢትዮጵያ ትቅደም አሁን የሚል በኢትዮጵያ አማካሪ ነበርኩት እኮ መጀመሪያ አቶ ከበዳን ሳይድሮ ናቸው እያልኩ ብዙ እናገር ነበረ። እና ትክክለኛው ግን አቶ ከበደ አዲሳ ናቸው። ጋዜጣ አዘጋጅ ነው። እዛ ቢሮ ስገባ ና ሶወጣ በሳቸው ጠረጴዛ ላይ ነው ነበረው። በጣም አመሰግናለሁ አቶ ወልደመድን ታሪኩ አይ ምንደሁን አድማጮች፣ ቃለ መጠይቁ የተደረገው በስልክ ስለሆነ ስለ ድምፁ ጥራት ይቅርታ እጠይቃለሁ። የኢትዮጵያ ትቅደም የሚለው መፈክር አስከትሎት የመጣውን ጣጣ እናስታውሳለን። የፕሬዚደንት ዶናልድ ትራምፕስ አሜሪካ ፈርስት እውን እንደሚባለው እንደሚወራውም ስጋት አለ። በጨዋታችን ላይ ኮሎኔል መንግስቱ ኃይለ ማርያም ከሀገር ከወጡ ልክ ዛሬ ግንቦት አስራ ሶስት ቀን ሀያ ስድስት ዓመት ሆነ። ሁለት ጊዜ አስራ ሶስት ጨረስኩ።